ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎችን እናስቀድማለን። ከገሚስ በላይ አውስትራሊያን ወጣቶች የአውስትሬልያ ቀን ከጃንዋሪ 26 እንዲቀየር ይሻሉ። ጉግል ለአውስትሬልያ ሚዲያ ተቋማት ክፍያ እንዲፈጽም ግድ የምሰኝ ከሆነ ግልጋሎቴን ለአውስትራሊያውያን ከመስጠት ቆጠባለሁ እያለ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ከገሚስ በላይ የሆኑ ወጣት አውስትራሊያውያን በየዓመቱ ጃንዋሪ 26 ተከብሮ የሚውለው የአውስትሬሊያ ቀን ተለውጦ ማየት እንደሚሹ አንድ የሕዝብ አስተያየት ስብስብ አመለከተ። የሕዝብ አስተያየቱ ስብስብ የተካሄደው አምስት ሺህ ከሆኑ ወጣት የማኅበራዊ ሚዲያ ተጠቃሚዎች ነው። በወጣቶቹ አስተያየት መሰረት 53.6 ፐርሰንቱ የአውስትሬልያ ቀን ከጃንዋሪ 26 ተለውጦ ማየት እንደሚሹ የገለጡ ሲሆን 34.7ቱ የአውስትሬልያ ቀን አከባበር በጃንዋሪ 26 እንዲቀጥል የሚወዱ መሆናቸውን ገልጠዋል። ሌሎች 11.7ቱ ይህ ቢሆን የሚል የተለየ አተያየ አላንጸባረቁም። ከአስተያየት ሰጪዎች ውስጥ 23.6 ፐርሰንቱ ቀኑን ከቤተሰባቸው ጋር ተሰባስበው በባቢኪው ዙሪያ እንደሚያሳልፉ ሲናገሩ አሥራ ስምንት ነጥብ አምስት ፐርሰንቱ ከጓደኞቻቸው ጋር ተያይዘው ወጣ በማለት ጊዜያቸውን እንደሚያሳልፉ ተናግረዋል። ከአምስት አንድ ያህሉ ዕለቱን በወረራ ቀንነት በመቃወም የተቃውሞ ሰልፍ ላይ ለመገኘት ማቀዳቸውን ገልጠዋል። ጃንዋሪ 26 የመጀመሪያዎቹ 12 የእንግሊዝ መርከቦች በ1786 በቦታኔ ባይ ያረፉባት ቀናት ዕለቱ በበርካቶች ዘንድ አውሮፓውያን የነባር ዜጎችን መሬት ከወረሩባት ቀን ጋር በማያያዝ በሐዘን ቀንነት ያስታውሱታል። በሌላ በኩል ጠቅላይ ሚኒስትር ስኮት ሞሪሰን ለእኒያ በ12 መርከቦች ስድኒ ላይ ተራገፉ ሰዎችም ቀኑ ተብለጭላጫ አልነበረም በማለታቸው የነባር ዜጎች መሪዎችን ጨምሮ ከተለያዩ አቅጣጫዎች ስለ አውስትራሊያ ቀን ታሪክ ጥልቅ ግንዛቤ የሌላቸው በሚል ብርቱ ትችቶች ደርሰውባቸዋል። ከፍተኛ የሚዲያ ስራ አስፈጻሚዎች በሕግ መወሰኛ ምክር ቤት የምጣኔ ሀብት ኮሚቴ ዘንድ ቀርበው የሚዲያ ዜናን አስመልክቶ አዲስ የተለቀቀው ሕግ ለአውስትሬልያ የጋዜጠኝነት ሙያ ዘርፍ ስላለው ፋይዳ ሀሳባቸውን ሰጥተዋል። ረቂቅ ድንጋጌው የተነደፈው ፌስቡክ እና ጉግል በዜናዎች ከሚያገኙት ጥቅም ለሚዲያ ተቋማት ክፍያ እንዲያከናውኑ ነው። የጉግል አውስትሬሊያና ኒውዚላንድ ማኔጂንግ ዳይሬክተር ሜል ሲልቫ ጉግል ለዜና አሰራጮች ክፍያ እንዲፈጽም ግድ የሚሰኝ ከሆነ ለፋይናንስ አደጋ ተጋላጭነት ስለሚደረግ ሌላ አማራጭ እንደሚወስድ ሲያስረዱ ለአውስትራሊያውያን ተጠቃሚዎች የምናቀርበው ነፃ አገልጋሎትና የእኛ የንግድ ሞዴል የታነፀው ድረገጾችን በነፃ በማገናኘት ነው። ይህም የኢንተርኔት ቁልፍ ግንባታ ነው። የረቂቅ ድንጋጌው ህግ ሆኖ ከጸደቀ አውስትራሊያ ውስጥ የጉግል ተጠቃሚነትን ከማቆም የተሻለ አማራጭ አይኖረንም ብለዋል። የህግ መወሰኛ ምክር ቤቱ የኤቢሲ ኤስቢኤስ እና የኤትሪፕልሲ አታያዮችንም አድምጧል። ቪክቶሪያ ላይ ተጥሎ የነበረው የኮሮና ቫይረስ ገደብ ከዛሬ ጃንዋሪ 22 እኩለ ሌሊት ጀምሮ መጠነኛ ማሻሻያ ተደርጎለታል። በማሻሻያውም መሠረት የቪክቶሪያ ነዋሪዎች ቀደም ሲል ቤታቸው ተቀብለው ማስተናገድ ይችሉ ከነበረው 15 ጎብኚዎች እስከ 30 እንግዶችን ተቀብለው ማስተናገድ ይችላሉ። በተጨማሪም ቪክቶሪያ የትራፊክ መብራት ስርዓትን ተከትላ በግሬተር ብሪስበን ላይ ጥላ የነበረው ገደብ ከዛሬ ጃንዋሪ 22 ከምሽቱ 6 ሰዓት ወይም 6 ፒኤም ጀምሮ ወደ አረንጓዴ ዞንነት ተቀይሯል። እንዲሁም ከካምበርላንድ በስተቀር አብዛኛው የግሬተር ሲድኒ ክፍለ ከተሞች ወደ ብርቱካንማ ዞንነት ይለወጣሉ። ሪጂናል ሲድኒን በተመለከተም ከብሉ ማውንቴንስና ውሎንጎንግ በስተቀር በአረንጓዴ ዞንነት ይመደባሉ። ቪክቶሪያ ላለፉት 16 ተከታታይ ቀናት አንዳችም የማህበረሰብ ተጋቦት ቫይረስ አላስመዘገበችም። በዚሁ ወደ ውጭ ምንዛሬ የተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 30 ኢትዮጵያ ብር ከ30 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰማልን። ፐርስ ወበቃማና በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 21 ከፍተኛ 27። አድላይድ በጣም ሞቃታማና ፀሐያማ ሆኖ ይውላል። ዝቅተኛ 19፣ ከፍተኛ 39። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 27። ሆባርት በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 13፣ ከፍተኛ 25። ካምብራ ፀሐያማ ሆኖ ይውላል። ዝቅተኛ 14፣ ከፍተኛ 37። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 21፣ ከፍተኛ 30። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 21 ከፍተኛ 30 ዳርዊን ያካፋል። ዝቅተኛ 25 ከፍተኛ 32 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 7 ከፍተኛ 25 ዜናውን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ከገሚስ በላይ አውስትሬሊያውያን ወጣቶች የአውስትሬሊያ ቀን ከጃንዋሪ 26 እንዲቀየር ይሻሉ። ጉግል ለአውስትሬሊያ ሚዲያ ተቋማት ክፍያ እንዲፈጽም ግድ የምሰኝ ከሆነ ግልጋሎቴን ለአውስትራሊያውያን ከመስጠት እቆጥባለሁ እያለ ነው የሚሉት። ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።